የቀድሞው ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ ውስጥ ልንታገለው የሚገባን የውስጥ ጠላት አለን የሚለው ንግግር በተቃዋሚዎቻቸው ውስጥ ትልቅ የትችት ማዕበል አስነስቷል። ይሁን እንጂ ሁለቱ የሪፐብሊካንና የዴሞክራቲክ እጩዎች በምርጫ ዘመቻ ቅስቀሳቸው ወቅት የሚጠቀሙባቸው የጋሉ ንግግሮች ዋይት ሃውስን የማሸነፍ እድላቸውን ሊጎዳ ይችላል በሚል የትንታኞች ማስጠንቀቂያ ያስከትሏል የአሜሪካ ድምጽ ቬሮኒካ ባልደራስ ኤግሊሲያስ ተገሰናዳችሁን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል። በበርካታ ግዛቶች ቀደም ብሎ ድምፅ መስጠት በጀመረበት ወቅት ምክትል ፕሬዝደንትና የዴሞክራቲክ ፕሬዚደንታዊ እጩ ካማላ ሀሪስ ከትላንት በስቲያ ቅዳሜ ከጋዜጠኞች ጋር ባደረጉት ቆይታ በፖለቲካ ተቀናቃኛቸው በቀድሞ ፕሬዚደንት ዶናልድ ትራምፕ ላይ ያላቸውን ትችት አጠናክረዋል። ዶናልድ ትራምፕ ከጊዜ ወደ ጊዜ ያልተረጋጉና ብቁ አለመሆናቸውን ራሳቸው አረጋግጠዋል። ለሁለተኛ ጊዜ ወደ ዋይት ሀውስ ሊመለሱ የሚችሉት የሪፐብሊካኑ ፕሬዚደንታዊ እጩ ትራምፕ እንደ ኤሮፓ አቆጣጠር ጥቅምት 13 በፎክስ ቴሌቪዥን ቀርበው ነበር። ሊያስቸግራቸው ይችላሉ የሚባሉ የመንግስት ቢሮክራቶችን አስመልክቶ ምን እንደሚያደርጉ ሲጠየቁ ትራምፕ የሰጡትን አወዛጋቢ መልስ በመውሰድ ሀሪስ በተደጋጋሚ ተጠቅመውበታል። ትራምፕ እንዲህ ሲሉ ነበር የመለሱት፣ የውጭ ጠላት አለን፣ እንዲሁም የውስጥ ጠላት አለን ትረምፕ አክለውም አንዳንድ በሽተኞች ሰዎች አሉ፣ ግራ ክራሪዎች፣ እብዶችና አስፈላጊ ሆኖ ከተገኘ በብሔራዊ ዘብ ወይም በጣም አስፈላጊ ከሆነ በወታደሩ በቀላሉ ሊስተናገድ ይችላል ሲሉ ተናግረዋል። ትራምፕ በኋላው ላይ ማለት የፈለጉት የዴሞክራቲክ ተቃዋሚዎቻቸውን መሆኑን እየጠቀሱ ቢናገሩም እንደ ኤሮፓ አቆጣጠር ህዳር 16 ከዎል ስትሪት ጆርናል ጋር ባደረጉት ቃለ ምልልስ ደግሞ እንደገና የተናገሩትን ተመሳሳይ ነገር ደግመዋል። የሪፐብሊካኑ የኒው ሃምሽር ሀገረ ገዢ የሆኑት ክሪስ ሱኑን በኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ ቀርበው ስለ ትራምፕ ንግግር አስተያየታቸውን እንዲስሉ ሰጥተዋል። nobody likes that that that type of stuff and that type of hyperbole but let's look he was president for manum sowndenes <laughs> nagaruchinna yeligniness simmettina yewdum negergin skin nimmelket assachew le arat amata as president neberu ye politika tlatwochachon assadaw neberu awunum hido bemasaryanit emittakemu betay meslignim bemjemere sultan zamanachual adaregut bezi hignye sultan zamancham yanen yegid madrega inorubacho ሁለቱም ፕሬዝደንታዊ እጩዎች እርስ በርሳቸው ለመተነኳኮል የሚጠቀሙባቸው የጋሉ ንግግሮች እየጨመሩ ቢሄዱም የፖለቲካ ተንታኞች ግን ይህ የመራጮችን ልብ በመግዛት ድምፃቸውን ለማስቀየር የሚጠቀሙበት የአሸናፊነት ቀመር ነው ማለት አይደለም ይላሉ። በቴክሳስ ኦስተን ዩኒቨርሲቲ በስነ መንግስት የትምህርት ክፍል ውስጥ የትምህርት መምሪያ ተባባሪ ፕሮፌሰር የሆኑት የፖለቲካ ተንታኝ ሻነን ኦብራይን ለቪኦኤ በሰጡት ቃለመጠይቅ ይህን ብለዋል። You go over the line and you disgust people who are kind of in the middle. I think there might be some people that stay home and cross their arms and are just... ከመስመር በላይ አልፈ በመሄድ በመካከል ላይ የሚገኙ አይነት ሰዎችን የምታስቀይም ከሆነ ያ ችግር የመፍጠር አቅም ያለው ይመስለኛል። በሁሉ ነገር የተሰላቹና እጃቸውን አጣጥፈው ቤታቸው የሚቀመጡ አንዳንድ ሰዎች ያሉ ይመስለኛል። ኦብሪየን አክለውም በዚህ የምርጫ ወቅት ማንን እንደሚመርጡ ያልወሰኑ ጥቂት ሰዎች ይኖራሉ፣ የምርጫ ዘመቻዎቹ ግን የእነሱን ድምፅ ለማሸነፍ የሚያደርጉትን ሙከራ ለማቆም ዝግጁ አይደሉም ብለዋል። ትረምፕ በዚህ ሳምንት በሰሜን ካሮላይና፣ ጆርጂያ እና ኔቫዳ የምርጫ ቅስቀሳ ዝግጅት ቶችን እንደሚያደርጉ እቅድ ተይዞላቸዋል። ትላንት እሑድ 60 ዓመት የሞላቸው ሀሪስ ከቀድሞው የሪፐብሊካን ምክር ቤት አባል ሊዝ ቼኒ ጋር በፔንስልቬኒያ ዊስካንሰን፣ እና ሚችጋን የሚሰጡትን ድምጽ በየጊዜው የሚለዋውጡ መራጮችን ድጋፍ ለማግኘት ዛሬ ሰኞ ተከታታይ ውይይቶችን ያደርጋሉ ተብሎ እንደሚጠበቅ የምርጫ ዘመቻቸው አስታውቋል።